ከኤስቢኤስ ራዲዮ ዳውንሎድ በማድረጉ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኢዩ ስላሽ አምሀሪክ ይጎብኙ። የሐረር ወርቅ ጋሻው የተባበሩት አፍሪካ ምክትል ፕሬዚደንትና ኢትዮጵያ ብሔራዊ የስደት መንግስት መስራችና ፕሬዚደንት ለአፍሪካ መንግስታት ውህደት ድምፃቸውን ከሚያሰሙ አፍሪካውያን አንዷ ናቸው ይህን ሳቢያቸውንም እውን ለማድረግ የአንድነት አጀንዳቸውን የሚገፉት በተባበሩት አፍሪካ ድርጅታቸው በኩል ነው የቃል ምልሳችን መነሻም ስለ የድርጅቱ አመሰራረትና ተልዕኮ ነው ከተመሰረተ የዩናይትድ ስቴትስ ኦፍ አፍሪካ ወይም የአፍሪካ ሀገሮች አንድነት ድርጅት አራት ዓመት አሁን አልፎታል ዋናው ዓላማ ምንድነው በአፍሪካ ውስጥ ያለውን ችግር ያው በርሊን ኮንፈረንስ በዛ መሰረት ወደ ሀገራችን ገብተው አፍሪካን ይዘው ወጡ ብንንም አልወጡ በተለያየ መልኪያ ይታወቃል። ስለዚህ በፍጥነት ወደ አፍሪካ አንድነት አህጉራዊ መንግስት ለመፍጠር ያስችል ዘንድ ይህንን መስርተን ብዙ አፍሪካውያን ያሉበት ነው ይሄ እና እንደውም ብቸኛው ድርጅት ነው በዚህ ደረጃ ያለው። ያው ስራው ማንም እየገባ ማየት ይችላል። ስለዚህ ዋናው ነገር የአፍሪካን አንድነት ለማፋጠንና የዲፕሎማሲ ስራ እየሰሩ ከአፍሪካ አንድነት ድርጅት ጋራ ከመንግስታትን ጋራ በመቀራረብ እየተሰራ እንደዚህ እንደ አሜሪካን ሀገር እንደሚደረገው በምርጫ በደንብ በዴሞክራሲ የሚመራ መንግስት በማቋቋም ያለንን ሀብት እንዲየባከነ ያለውን አፍሪካን ከድህነት ለማውጣት አህጉሪቷ በአንድ መንግስት አመራር ይዘን እንድናበለጸግ የምንችለው ዴቭሎፕ ልናደረግን የምንችለው አንድ መንግስት፣ አንድ ህዝብ፣ አንድ አመራር ያለው በህግ የሚመራ ህዝብ የሚመጥራው ህዝብ የሚመርጠው ህዝብ የሚቀጥረው ሲሆን ብቻ ነው እና ለዚህ ነው የተቋቋመው ዋናው አላማ እና በጣም ጥሩ ስራ እየተሰራ ነው ያለው። እንደሚያውቁት አፍሪካ ውስጥ በርካታ የተለያዩ ጎሳዎች በእያንዳንዱ ሀገራት ውስጥ ያሉበት አገር ነው። አሁንም ገና የጎሳ ፖለቲካ ገኖ ያለበት ነው። ሰዎች ራሳቸውን በአፍሪካዊነት ቀርቶ በአገራዊ ብሔራዊ መለያ እንኳን ከመጥራት ይልቅ በጎሳቸው የሚጠሩበት በርካታ ስፍራዎች ያሉበት ነው። ከዛ ወደዚህ ወጥቶ ለመሸጋገር ምን ያህል ጊዜ ሊፈጅ ይችላል? ሁለተኛስ ደረጃ በደረጃ ምን ነገሮች ቢከናወኑ ነው አህጉር አቀፍ ህብረ ብሔራዊ መንግስት ለማቆም የሚቻለው? እናንተ እስካሁን ባደረጋችሁ ጥናት። በጣም በጣም በጣም ትልቅ ጥያቄ ነው። ሁልጭ ያለው መልስ የህዝብ ጥያቄ አይደለም። በቋንቋና በብሔር መከፋፈል፣ በዛ ላይ ደግሞ እነዚህ ሰፐሬቲስት የሚባሉት ማለት አገር የሚከፋፍሉ ህዝቡ የሚከፋፍሉ በውጭ መንግስት በዚህ በበርሊን ኮንፍራንስ በዛ ስምምነት መሰረትና የፎረን ፖሊሲ ብለው አውሮፓውያንና አሜሪካኖች ባስቀመጡት የተገዙ ለምሳሌ መለስ ዜናዊ ልናስቀምጥ እንችላለን፣ ሰያሳ ፎርቂ ልናስቀምጥ እንችላለን፣ ኦኤልፍ ልናስቀምጥ እንችላለን። ኦርጋናይዝ እያደረጋቸው እነሱ የገዛ ሀገራቸው፣ ለሱ ይታገሉለታል። ገብተው በጦርነት ማሸነፍ መውሰድ ያልቻሉትንም ከቻሉትበትን ቦታ ነው ደግሞ ህዝቡ እየነቃ ስላስወጣቸው ከአፍሪካ ውስጥ ሰዎች ከየ ሀገሩ ከካሜሩንም፣ ከተለያየ ቦታ እንደዚህ እያጠኑ በቀላሉ የእነሱን የሚፈልጉትን ወታደራቸው ሆኖ ህዝቡን የራሱን አሰልጥኖ ሰፕሬቲስት ሆኖ በብሄር የዚህ የኦሮሞ ብሔር ነፃ አውጪ የትግራይ፣ የኤርትራ በሚል ሌሎችም አሉ እንደዚሁ እንደ ቢያፍራ አሁንም አፍቲም ነው በያፍራ በአሁን ጊዜ እና እንግዲህ በዚህ መልክ ይሄ የውጭ ጠላት የራሱን ሰው እየገዙ የሚያደርጉት እንጂ ህዝቡ አንድ መሆን ይፈልጋል ብዙ መሪዎች አሉ አንድ መሆን ብለው የሚሉ ስለዚህ ህዝቡ ስላልሆነ እነዚህ ግንባር እየፈጠሩ ገር የሚከፋፍሉ እነሱ ትንሽ ናቸው አንድ ፐርሰንት እንኳን አይሞሉም ስለዚህ ዋናው ህዝቡ ነው ህዝቡ አንድነቱን ይፈልጋል ስለዚህ በምን መልክ ነው ወደዛ ወደ ህብረት ለመምጣት የምትሹት ምን ነገሮች እርምጃ ደረጃ በደረጃ መውሰድ አለባችሁ? ለምሳሌ የአውሮፓ ህብረት እንደምናውቀው መጀመሪያ ከከረንሲው ከገንዘብ ከዛ ወደ ፖለቲካዊ ውህደት ሄደዋል። እንደዚሁም አሁን እርስዎ እንደሚሉት አንድ አፍሪካን የማቆም ህልም የነበራቸው የሊቢያው ጋዳፊ ነበሩ። ያ እስካሁን አልተከናወነም። ሌላው ቀርቶ አንድ ሲንግል ከረንሲ እንኳን በጠቅላላ በአፍሪካ ውስጥ ለማድረግ እስካሁን አልተቻለም። ከእውነታው ጋር ሲታይ ምን ያህል ዘመን ሊፈጅ ይችላል? ከየት መነሳት ያስፈልጋል? ከኢኮኖሚው ወይስ ከፖለቲካው? መጀመሪያ ነገር መሆን ያለበት የፖለቲካ ስራ መሰራት አለበት። የፖለቲካ ስታቢሊቲ ከሌለ የፖለቲካ ሰላምና መረጋጋት፣ ቁጭ ብሎ መነጋገርና መተባበርና መተማመን ከሌለ ኢኮኖሚ ብሎ ቢሄድ አይሰራም። ቢዝነስ የፖለቲካል ስታቢሊቲ ከሌለ አንድ ቦታ ቢዝነስ አይሰራም። ግን አሁን ያለንበት ምንድን ነው? የአፍሪካ አንድነት በጣም ለብዙ ጊዜ ሰርተው መጀመሪያ ጋዳፊ አፍሪካን ዩኒየን አለ አለ እንጂ እሱን ውስጡንም ለሚያውቀው እሱም ስለ አፍሪካ አንድነት አይደለም ተባለ እንጂ፣ ነገር ግን ዋናው የአፍሪካ አንድነት ድርጅት የኦኤዩ የጀመረው ነው ዋናው። እሺ ወደ ኤዩ እንሄድና አፍሪካ ዩኒየን እንበል። ስለዚህ ከዛን ጊዜ ተጀምሮ አሁን ጥናት ብዙ ጥናት እያደረጉ እያተረጉ ራሱ አፍሪካ አንድነት በጣም እየሰራ ያለበትና በጣም ቅረም በመያዛችን ፓን አፍሪካኒስቶች ፈረንሳይ እንኳን ዘጠና ሰባት ፐርሰንት ወስዳ ሶስት ፐርሰንት ለአስራ አራት ሀገሮች ገዛቸውን ለነበረው ማለት ነው፣ ስትመልስ የራሳቸውን ገንዘብ እየወሰደች በዛ ስር ዜች እየተደረገ ማለት ነው። ለውጭ ካረንሲ ለመፍጠር ተብሎ ማለት ነው። ባጭሩ በእኛ ይኖሩ ነበር ማለት ነው። እሱን አሁን ያስቀየር ነው። አሁን በቅርብ ጊዜ ነው ህዝቡ ሁሉ ያወቀው አሁን ነው በእኛ ትግል ስለዚህ ኤዩ ራሱ የአፍሪካ አንድነት ራሱ እየተለወጠ ነው ተለውጧል ማለት ይቻላል ስለዚህ አሁን የፖለቲካ ስራ እየሰራን ነው ያለነው በጣም ኢንቮልቭ ይሆንበታል በፊት አያናግሩም ነበረ ውጭ ያለንን የዲያስፖራ ታጋዮችን አያናግሩም ነበረ አይቀርቡም ነበረ ስለዚህ መ የፖለቲካና የኮንቲኔንታል ሴኩሪቲ ወይም ሀገራዊ ሴኩሪቲ ነው ይሄ ሁለቱ ነው የሚቀድመው እዛ ላይ እየሰራ ነው ያለነው። ከዚህ በፊት በተደረጉ ጥናቶች አፍሪካ ህብረት ላይም ባለፉት አስርት ዓመታት ውስጥ በቀረቡት ጥናት አፍሪካ በሚቀጥሉት ስልሳ ዓመት ጊዜ ውስጥ ወደ አንድነት መምጣት አለባት የሚሉ ሀሳብ ያላቸው አሉ። ሌሎች ከዛም ባነሰ ጊዜ ወደ አንድ ቦታ ላይ መምጣት አለብን ብለው የምስራቅ አፍሪካ ሀገራት በገንዘቦቻቸውን የአንዱ ገንዘብ ሌላው ሀገር ውስጥ እንደዚሁ ለመግዛትና ለመለወጥ እንደዚሁ እንዲጠቀሙ አድርጓል። ገና በእርግጥ ወደ አንድ ሲንግል የገንዘብ ምንዛሪ መጠቀም ደረጃ ላይ አልደረሱም። ነጻ ፓስፖርት የመሳሰሉት ነገሮች በነፃነት የመዘዋወር እናንተ፣ ደረጃ በደረጃ እንዴት ነው መሄድ አለበት የሚል እቅድ ያላችሁ? እናስ በስንት አመት ጊዜ ውስጥ የተባበሩት አፍሪካ አንድ የሆነ ጉራዊ መንግስት ማቆም እንችላለን ብላችሁ የምታስቡት? በጣም ቆዩ ጥያቄ ነው። እኛ እንደውም የዚህ ሴት እንደመጣና የማን ፕሮጀክት እንደሆነ ገና ከገባን ጀምሮ ፕሬዚደንት ካጋሜ ራሱ ከኛ ጋር ፓን አፍሪካኒስት ነው፣ እሷ አለ የቀድሞ የራውለንም ደግሞ የጋናው ለምሳሌ ፕሬዚደንት አለ። በተለይ ካጋሜ ትልቅ ፓን አፍሪካኒስት መሀላችን ያለ ነው እና እኛ ሃያ አመት ባልበለጠ ጊዜ መሆን አለበት ብለን በዛ ላይ እየሰራን ነው። አንድ ሁለተኛ ደግሞ ሴትራ ራሱ በዚህ አሁንባር በአሁን በዚህ አመት ማለት ነው ሴትዮዋን ራሱ እኛ አፍሪካ ሀገሮች የውጭ ኤክስቼንጅ አያስፈልገንም በፈረንሳይም መሄድ የለብንም። እነዚህ ማለት ፍራንኮፎን ለምሳሌ ና አንግሎፎን እነሱም እንደዚሁ አንግሎፎኖችም እንደ አያስፈልገንም በሚል አንድ ላይ ሁን ብለን ይሄው የፓን አፍሪካን ሙቭመንት ዳክተር አሪካናን ይዘን እሷ የኦኢዩ አምባሳደር ሆና ይሄንን ስለሰራች ነው በነገራችን ላይ እንድትወጣ እንድትለቅ የተደረገችበት እና አስለውጠናል። እሱ ለምሳሌ ገንዘቡን የራሳችን ገንዘብ የራሳችን ስታፍ ኤክስቼንጅ፣ ኮንቲኔንታል ወይም የአህጉራዊ እንዲኖረን የሚለውን ሁሉ አሁን ጀምረናል። በዚህ አመት በስራ ላይ እየተሰራ እየታየ ያየ ነው። ስለዚህ እንደዚህ በፍጥነት ከቀጠልንበት በሀያ አመት ውስጥ አፍሪካ አንድ ትሆናለች ብለን እናምናለን። ሀያ አመት በጣም ያነሰ ጊዜ አይሆንም። በአህጉር ደረጃ ከዚህ አንድ አገር ወደ ማቆም የመሄዱ በእርግጥ ፍላጎታችሁ ጠንካራ መሆኑን ያሳያል። ግን ከእውነታው አኳያ በሀያ አመት ውስጥ እስካሁን ድረስ ኢትዮጵያና ጅቡቲ እንኳን ወደ አንድነት ለመምጣት ካሹ ሀያ አመት ያክል ጊዜ ይፈጅብናል ብለው ነበር። እስካሁን ገና የትም አልተደረሰም። ያ ከአፍሪካ ውስጥ አንድን ጉዳይ በወቅቱ ጀምሮ በወቅቱ የመጨረስ አቅም በሌለበት ሁኔታ ውስጥ ይህ ከመልካም ህልምነቱ ባሻገር እንደምን እውን ሊሆን ይችላል ብላችሁ ነው የምታምኑት? ልክ ነው። ውስጡን ለማያውቀው ለሌላው ህልም ሊሆን ሊመስል ይችላል። አዎ። ግን ምንድነው ሀቁ? የጅቡቲም ይሁን የሌላውም አፍሪካ ይሁን ችግሩ እያንዳንዱ በውስጡ ያለው ስለ ግሉ የሚያስብ በመሆኑ አሰራሩ ራሱ ሲስተሙ የአፍሪካ አንድነት ድርጅት ራሱ ዲፓርትመንት በዲፓርትመንት ክፍል በደረጃ በደረጃ ሁሉም ስለራሱ ብቻ የሚያስብ በመሆኑ ነው እንጂ ስለ አፍሪካ የሚያስብ ቢሆን ሁሉም አንድ አይነት አስተሳሰብ ኖሮት የግል ጥቅሙን ኢጎን ትቶ አፍሪካ አንድ ትሁን ብሎ ስለ ሌል ስለ መጪው ትውልድ እና ትውልድና ስለ አፍሪካ፣ ስለ አፍሪካያኖች፣ ስለ ጥቁሩ ህዝብ የሚያስብ ከሆነ ሲሰራበት የተኖረ ነው። ወዴት መሄድ እንዳለበት በደንብ እጃቸው ላይ አለ። ያውቁታል። የተጠና ነው። እሱን ስራ ላይ ለመዋል ነው። ጥሩ ምሳሌ ልሰጥ እችላለሁኝ። ኢትዮጵያ ውስጥ ለምሳሌ የኢትዮጵያን ችግር ለመቅረፍ ችግሩ ትልቅ ሆኖ አይደለም፣ የፖለቲካ ፓርቲ መብዛት አለ። ሁለተኛው፣ ሁሉም ባለስልጣን መሆን በመፈለጉ ሁሉም ስለራሱ ራሱ ስለሚያስብ ትንንሽ ቆራርጦ ተከፋፍሎ ስላለ ብቻ ነው እንጂ በአንድ ባለስልጣን ያለው ጠቅላይ ሚኒስትር ተነስቶ አንድ አዋጅ ቢያውጅ ሴኩሪቲ በደንብ ካለው አንድ አዋጅ አውጆ ከዛሬ በኋላ በቋንቋና በብሄር ክልል የተባለው ፈርሷል። ሁሉም ኢትዮጵያዊ በፈለገበት ድሮ ሲኖርበት ሲጀመር ጀምሮ የሰው ልጅ ታሪክ መጻፍ ከጀመረበት ጀምሮ ኢትዮጵያ ውስጥ በየሀገሩ እየተዘዋወረ ያለምንም ልዩነት የሃይማኖትም ይሁን የብሄርም ይሁን የቋንቋም ይሁን የፆታ የሚሆን የእድሜ መኖር ይችላል በሚፈልግበት ብሎ ከዛሬ በኋላ የኢትዮጵያ ህገ መንግስት ለሁሉም ኢትዮጵያ እኩል የምትሆንበት ነው እና ማንም ማስወጣት ማንንም ማረድ ማንንም ላስ ጆሮ መቁረጥ የለም ብሎ ሴኩሪቲ ይዞ በደንብ ማለት ዲፌንስ ካለ ያንን ቢያደረግ ህዝቡ ያንን ነው የሚፈልገው የማይፈልጉት ትንሾች ናቸው እነሱን ነው በአፍሪካም ጉዳይ እንደዚህ ነው ያለው በየቦታው ስለዚህ ራሱ ኤዩ ወታደር አለው የራሱ ያው ፒስ ኪፐር ተብለው እና የእያንዳንዱ መንግስት ደግሞ ተባብሮ ሰራዊቱን ሰጥቶ ሁሉም ተባብሮ አንደኛው ደግሞ አንደኛው መከላከያ ነው እያንዳንዱ መሪ የእያንዳንዱ ሀገር መከላከያውን ከወዩ ጎን ካቆመ ይሄንን ለማድረግ በትክክሉ ካየነው አስራ አመት ማይፈጅም ችግሩ ጥቂቶች ናቸው። እነዛ ደግሞ ጥቂቶች አሁን ትልቅ ስራ አሁን እየሰራ ነው ያለ ነው። ራሱ በሂድን ኤጅ ለምሳሌ ን ኢትዮጵያ ኤንተርፕሬቲስት ኢን አፍሪካ የሚለው አቦሊሽን እንዲደረግ እሱ ትልቅ ስራ አሁን እየሰራ ነው። የኢትዮጵያን ጉዳይ እዛ ውስጥ ጨምረን ትልቅ ስራ እየሰራ ነው ያለ ነው። ለምሳሌ በውጭ ሚዲያ ሁሉ ላይ ታየ ነው በደንብ በአፍሪካ ጭምር ማለት ነው። በኔትወርክ ደረጃ ሁለተኛ ስፖንሰር የሚደረገው በውጭው መንግስታት፣ ያንን ማጥፋት ነው ያለብን ስለዚህ ይሄንን እስካደረግን ድረስ መላልሼ መናገር አይሆንብኝ እንጂ የመከላከያ የእያንዳንዱ ሀገር መከላከያ አውጣቶ ከአፍሪካ አንድነት ልክ እንደ ሀገር ታይቶ እሱ እንደ መሪ ታይቶ እንደ ሽግግር መንግስት ታይቶ ይሄ ከተደረገ አንድ ንቅንቅ ብሎ ሶቤት ገብቶ የሚያርድ ተማሪዎችን፣ ናይጄሪያም እንዳየኑ ነው፣ በኢትዮጵያም እንዳየ ነው፣ እንደታገቱት በየቦታው እየታገቱ ነው በአፍሪካ ውስጥ። ይችላሉ የድንግዶሎ ተማሪዎች ይኸውና ደብዛቸው ጠፍቷል። እና ስለዚህ እንደዛ ሁሉ የሚያደርግ አንድ ንቅንቅ የሚል የለም። የሰው መብት ዝም ብሻ አይልም። እናቋለን ህጉን። በደርግ ጊዜ በጃኔ ጊዜ ተወልደን አድገናል። ይሄ ነው ዋና። ይሄ እስከተደረገ ድረስ መደረግም አለበት። እየተሰራም ያለው እዛ ላይ ነው። ሁሉም መሪዎች እዛ ላይ እየሰሩ ነው በአሁን ጊዜ ያሉት። ይህንን ደግሞ በደንብ በማስረጃ ልናቀርብ እንችላለን። ማለት ለወደፊቱ እንዲጠቅም ማለት ነው። ስለዚህ እያወጣንም ነው። እና እኔ የምመክረው ዩናይትድ ስቴትስ ኦፍ አፍሪካ ብሎ መፈለግ ይቻላል፣ ማየት ይቻላል። የእኔም ስም ይኖራል እዛ ውስጥ የተለያየ ተመሳሳይ ስም ሊኖር ስለሚችል በዚህ መልክ እንግዲህ አፍሪካ ወደ አፍሪካ አንድነት እንዲሄድ እና ይሄ ሰፐሬቲስት የሚባለው በቃ በሙት እንግዲህ ወዲህ እንዲደመሰስ እንዳይኖር የአፍሪካ ህዝብ ራሱ ሰፕሬቲስት ሆኖ በብሔሩ ሊያነጋግረው ለአንተ ነው የመጣሁት፣ ነፃ ላወጣህ ነው እንደዚህ ነው ታሪክ እያለ የሌለ ታሪክ በሀሰት እንዳፄ ምኒልክ ታሪክ የሌለ ታሪክ እየተባለ ሊከፋፍሉት ቢመጣ አልፈልግም። መንግስት በግልጽ መንግስት የተባለው የፈለገውን ያድርገኝ የሚልበት ደረጃ ትልቅ ስራ እየሰራን ያለ ነው። ከኢትዮጵያም እንደነ ዶክተር ነጋሽ አምሳሉ አይነት እንደነ ዶክተር በቀለ ሞላ የኢትዮ ፒክን የፈጠሩት እሱም ትልቅ ስራ እየሰራን ነው። በዛም ይህን ብቻ ሳይሆን ራሱ የኢትዮጵያ ፊደል አፍሪካ ሀገር ፊደል እንዲሆኑ ትልቅ ስራ እየተሰራ ነው። ላለፈው ሰላሳ አመት ስሰራ የነበረውን ተቀጥሎ በዛሬ እና ዶክተር አበራ ሁሉ አብረን ሆነን በቲም ወርክ እሱንም እየሰራ ነው እና ይሄ ሁሉ እየተሰራ ነው ያለው ምንም ዴይ ናይት ነው የሚሰራው። እና አፍሪካ አንድም አትሆንበት ምክንያት የለም። ህዝቡ ይፈልጋል። ሁሉ ነገር አለን፣ ሀብታም ነን። ምንም ችግር የለም። ችግሩ እነዚህ ኢጎ ለምሳሌ አስር አምባሳደር የአፍሪካ ወጥተው አንድ ነግራ ይስማሙና ከስብሰባቸው ሲወጣ የጋና አምባሳደር እንዳስረዱ፣ አንድ ጊዜ ልክ ከስብሰባ ስንወጣ የተነጋገር ነውን ወይ የተነጋገር ነውን ሌላ አንድ አምባሳደር ያንን ያፈርስና ሄዶ በጎን ይፈራረማል። ኢንቨስትመንት ብለዋል። ይሄ ጥሩ ምሳሌ ነው። ለምሳሌ አምባሳደር ጋርባራ ናቸው ያሉት በኋላ የጋና ውጭ ጉዳይ ሚኒስትር የሆኑት። ይሄ ይደረጋል። እና አምባሳደር አፋንዴም ይሄንን ነገር ደግመውታል ለማጣራት ስጠይቅ፣ በኋላ ምንድነው የኬንያ የውጭ ጉዳይ ሚኒስትር የነበሩት ማለት ነው። ስለዚህ ይሄ ችግር በብዛት ያለ ነው እና ይሄንኑ አሁን ለማስቆም እየፈለግን በደንብ እየተሰራ ያለው እና በቅርብ ጊዜ ደግሞ ብዙ ነገሮች ይታያሉ እና ይሄ ነው አንድ ቦታ ካልተጀመረ የት ይጀመራል? አሜሪካን አገር ናይንቲን ኤይት ትሪ ፕሬዚደንት የአፍሪካን አሜሪካን መወዳደር አለበት ስንል ልክ አሁን አንተ የጠየክኝን አይነት ጥያቄ ነበረ። ኖ ስናደራይ ታይም ይነው እና ጎነ ሜክ የማይሆን ነገር ነው አሁን አሁን ጊዜው አይደለም ነበር የሚሉ ነው የነበረው። ኖ አሁን ካልሆነ ታዲያ መቼ? ስለዚህ መጀመር አለብን በሚባል እኔም ካምፔኝ ሲሰራ የነበረው እንግዲህ በዛ ነው። እንደውም በጣም ብዙ የጀመርኩት ጄሲ ጃክሰንን ለማስመረጥ ከዛ በሱ አሟሸንም አለን ነው በዛ ኦባማ በቃ በኋላ ይሁን እንግዲህ። ስለዚህ አንድ ቦታ ጠንክሮ መጀመር አለበት። እየተሰራ ነው እና ይህንን ይመስላል። ወንድካሳ ነው ጋሻው፣ የተባበሩት አፍሪካ ምክትል ፕሬዚደንትና የኢትዮጵያ ብሔራዊ ስደት መንግስት መስራችና ፕሬዚደንት፣ ስለ ቃለ ምልልሱ እናመሰግናለን። እኔም አንተንም ኤስቤስንም አመሰግናለሁ። ከሁሉ የበለጠ እግዚአብሔርን አመሰግናለሁ፣ ሁልጊዜ ለምትሰጠን እድል በጣም በጣም አመሰግናለሁ። ብቸኛው ከፕሮፌሽናል ጆርናሊስት መሃል የምታቀርበን እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ።